የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። ለዛሬ ምሽት የመራረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን። የቀደመውን ችግር በህግ ስርዓትና በእርቅ ከመሻገር ውጭ አማራጭ እንደሌለው ሰመጉ ገለጸ። በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። በባህር ዳር የሚገኙ የቤንሻንጉል ተፈናቃዮች ቅሬታ አቀረቡ። መጠለያ፣ ምግብ፣ ህክምና አገልግሎት ሰጠን እንጠይቃለን። በሙሉ ዘገባ እንመለስበታለን። የጨረር ህክምናን በተመለከተ ለተነሱት ችግሮች የባለሙያና የሚኒስቴር መስሪያ ቤቱን ምላሽ ይዘናል። ወደ ድሬዳዋ ተጉዘን የወጣቶችን ስራ አጥነት እንቃኛለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ካአድማስ ተሻገሩ። ጋቢና ቪኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ቦንደሪ ቶገር ወደ ቀዳሚው ዘገባችን እንለፍ። የተጀመረውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና ስርዓት እና በእርቅ መሻገር አማራጭ የለውም ሲል ሰብአዊ መብቶች ጉባኤ አሳሰበ። መንግስት፣ በግጭቶች ምክንያት የተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ ቀያቸው እንዲያጓጉዛቸው ጠይቋል። መለስካቸው አመሃ ዝርዝር አለው። ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን ሰባኛ ዓመት ሲያከብር ባሰራቸው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ሥርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንን ውጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የህግ የበላይነትን ለማስፈንና ዲሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታተው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አምሃ መኮንን ነበሩ መግለጫውን ያነበቡት። በሀገራችን የህግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በህግ ስርዓትና በእርቅ አዝድተን ዛሬን ልንሻገርና የጀመርነውን የለውጡ ጉዞ ለማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን የመቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት፣ ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል። መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል። በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብዓዊ እርዳታ እንዲደርሳቸው፣ ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የሁለት ሺህ ዘጠኝ የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል። የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አመሃ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለይ አኳኋን ለማክበር ዕቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ እውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን እውቅና ሊሰጥ ስላልፈለገ በዕቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አመሃ መኮንን ገልጸዋል። ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይሄን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት፣ በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ እንጠይቃለን። በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የሥራ አስፈጻሚ ኮሚቴ አባላትና የቢሮ ሰራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ የመንግስት ባለሥልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከቤንሻንጉል ጉምዝ ክልል ካማሺ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ አምስት መቶ ተፈናቃዮች ከክልሉ መንግስት ምንም አይነት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። የክልሉ መንግስት ተፈናቃዮቹን ወደ ትውልድ ቦታቸው ለማጓጓዝ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ ለመሆናቸውን ገልጿል። አስቴር ምስጋናው ዝርዝር አላት። መጠለያ ምግብ የህክምና አገልግሎት ሰጠን እንጠይቃለን በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀዬ ጥለን ተሰድናል ይላሉ ቁጥራቸው አምስት መቶ የሚጠጉ ከቤኒሻንጉል ጉምዝ ካማሼ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው። አው በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው። በቤኒሻንጉል ላይ ያሶ ወረዳ እና ያዘጋጁም እነማን ናቸው? ይህንን ግጭት እንዲፈታ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ። መጀመሪያ መፈክር ነበር አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ አባወራዬን ስራ ቦታ እንዲያህል ከቤታችን ወጣ ብሎ ሆን ጓደኞቹ ጋር ሶስት ነው ሲሄዱ አሁን ከዛ ተሶስታቸው በመሳሪያ ሲመቷቸው አንደኛው ሩጦ ሲያመልጥ

ያው ሀዛትን ቀብረነዋን ዛትን አግንተነዋን እንጂ ውስጥ እቃውን ይሄ የለም ታለው ጓርገው አገኘነውና ቀበልነው። ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው እየሰደዱንም ይላል። ይሄ ያለው ህብረተሰብ አስር አስራ አምስት ሄክታር ነው ያመረት እኛ ገበሬዎች ነው ይሁል ያለው ነጋዴም አለ ባለሀብትም አለ ብዙ ነው ያለው እዛ ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቁ ያለው ባለ ሱቆች እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት እቃ የለ እያንዳንዱ ባለ ሀብት ያለው ንብረት በሙሉ በነሱ ተዘረፈ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10 እስከ 15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም። አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቀ ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው፣ ቦታው ወጣቶች ስፖርት ስለሚሰሩበት፣ በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት። እስኪ ስምሽ እንግለጥ። ስንታ ጆጋሽ። ምንድን ነው ያመመሽ? አሞሻል አይደል? ራሴ። ስንተኛ ቀንሽ ነው? ትናንትና ማክሰኞ ለ ሳምንታችን አፍ ሁለተኛ ሳምንታችን ይዘና ምክንያ በዚህ በረንዳ ላይ ነው ወድቀን ምንገባ በሶስት ሰዓት ነው ምንወጣ በአስራ አንድ ሰዓት ነው ልጅ ሰው ሁሉም ሰው በበሽታ ነው ተበክሎ ያለ እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበላል ብለን ነበር የመጣ እኛ ግን ተቀባይነት የለን ሀኪም ቤት አልሄድሽም የለም ፍርድ ቤት ይመጣል በራችን በመንገድ ነው የቀረ ሀብታችን እዚያው ነው የቀረ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ኅብረተሰብ እያዋጣ ከሚያመጣው ምግብ ውጭ መንግስት ምንም አይነት ድጋፍ አላደረገልንም ይላል። መጠለያም አልሰጠንም፣ ምግብ ዋስትና ምንም አልሰጠንም። ምንም ነገር የለም። ባዶ ሜዳ ላይ ነው። ህዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው አምስት ሳንቲም ያለው ሰው የለም። በባዶ እጅ የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ ከተፈናቃዮቹ መካከል በርካታ ነፍሰ ጡር፣ የሚያጠቡ እናቶች፣ ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየኳቸው። ወደ አካባቢያችሁ ሄዱና የዕለት ምግብ ድጋፍ እናቀርባለን እኛ ለእያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይ ሆን ይችላል። ያው በሀገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሷቸው እሾዎች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ። በእርግጥም ሲናገሩ ከዛ ሄደን በምን እናበስላለን ምንስ መጠለያ ያለን የሚሉ የሚያነሷቸው እሾች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ እናንተ ወደ ዞናቸው ወደ ወረዳችሁ ሄዳችሁ ከማህበረሰቡም አሁን መንግስት ብቻ አይደለም ይህን እርዳታ እየሰጣቸው ያለ። መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ ከዛ ባለፈ ዩኒቨርሲቲዎች፣ ማህበረሰቡም፣ ባለሀብቱም ድጋፍ ያደርጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠ አቅጣጫ ይሄ ነው ሂዱ ተብለን ትናንትና አወያየናቸው። ማታ አነድም ብሎ ተመልሰው ወደ ግቢ ገቡ ወደኛ። ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይህንን ነው ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ አምስት ሺህ ኩንታል ገዝተናል። ከተመደበ በጀት የክልሉ መንግስት የፌዴራል መንግስት ደግሞ ለተፈናቃዩ ስን ስንጠይቅ የዕለት ምግብ ድጋፍ ይሰጠናል በየዞኖቹ እንልካለን። ስለዚህ ለአሰራርም፣ ለንት ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይህን ድጋፍ ቢደረግ ነው ነው አቅጣጫው። ስለዚህ አሁን እነሱ ይህንን አንቀበልም ነው ያሉ ከባለፈው መያዝያ ወር ጀምሮ ከኦሮሚያ እና ከቤኒሻንጉል ጉምዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29 ሺህ በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ወደሚቀጥለው ዘገባችን ነው የምናልፈው። ለካንሰር ህክምና የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ባሳለፍነው ሳምንት ይዘንላችሁ ቀርበን ነበር። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን አስራ ሁለት ዓመታት ሆኑታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ ማሽኑ ተገዝቷል፣ የዘገየው ግንባታው ነው ብሎናል። ትላንት ባለፈው ሳምንት የመጀመሪያውን ክፍል ይዘንላችሁ ቀርበን ነበር። ለዛሬ ሁለተኛውን ክፍል ጽዮን ግርማ ይዛለች። የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ህክምና ከአሰላ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምናን ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸው መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድም አገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው፣ የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ህክምና ባለሙያዎች ከሚገባ በላይ በጣም ትራውማታ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛው በሽተኛ መሆኑን ጎጂ መሆኑን ራሱ የማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ጠብቅበት ማለት ነው። ህክምናው የጨረሰ ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉን ለመከታተል የተወሰኑ ድርጅቶች አሉ። የግለሰብ ድርጅቶች የሀገር በቀል የሆነ እንትኖች አንድ ሁለተኛው፣ ሌላ ደግሞ የካንሰሩ ማህበር ምሽተኞቹ ቪክቲሞቹ አሶሲሽን አለ። የተወሰኑ ድሀ ነው፣ ሌላ ምንም የላቸውም። የሚጠራርቅን ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል። ለጨረር ህክምና ቀርባሉ፣ ግን ያ በቂ አይደለም። ከሚቀጠበለ ምሽተኛ ለምርመራ ለህክምና እንገላታል። የእኛ ሪስፖንሲቢሊቲ አከብ ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝ ናቸው። ሜንታሊ ከሚገባ በላይ በጭንቀት ውስጥ ነው ተወጥረው የሚሰሩት። የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞተራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ሰዎቹ ማንኛውም አገር እንደሚታወቀው በጣም ኤክስፔንሲቭ ነው በጣም ከሚገባ በላይ ያን ቶሎሬት ማያግኝት መግዛት ስለማይችሉ መድኃኒቱን ሳይወስዱ አቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው። በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል። አሁን በሽተኛው እርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፊት መንከቱ ብቻ ነው በኦንሊ ሴንተር ነው። ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ መንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። በዛ ነው ከሚገባው በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት አስር አመት አስራ ሁለት አመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው አምስት ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም። ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርስቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገኝ የመባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ። ጥቁር አንበሳን ማስፋፊያ ጨምሮ አምስት ቦታዎች ላይ አይደር መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ አምስት ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ አራት አመት ነው። ጤና ጥበቃ ሚኒስትር አስራምንት ወስዶ ከዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽን በጣም ኤክስፔንሲቭ ማሽን ነው። ሁለት ከሶስት ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም ማስገጠም እና ሌሎች የተለያዩ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተመጋግረን ግንባታው ነው። ስድስቱ ማሽኖች፣ ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ህንፃ ስራ ያላለቀ ነው እንዲቆዩ ያደረጋቸው። በአሁኑ ሰዓት እንግዲህ ግንባታን እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው ስልሳ ፐርሰንት ፊዚካል አስተጣጠም ላይ ያለው በሶስት ወር ውስጥ ያልታል ተብሎ ነው። እንግዲህ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ የጎንደሩ ዘጠና አምስት ፐርሰንት ተጠናቋል። አንድ ወር ነው የተሰጠን። የጅማው መቶ ፐርሰንት ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉ ስራዎች ነው የሚቀሩት። እ የተሰራ ነው። የሐዋሳው ዘጠና አምስት ፐርሰንት ተጠናቋል። እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደ ጅማው መ መስፋፊያው መቶ ፐርሰንት ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሐረብን ተመሳሳይ ስለዚህ በሀረር በጥቁር አንበሳና ና በጅና ያለውን ማሽኑን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ጊዜ ከሎ ወደ ፍረጋ ለሚያስባሉ የሀዋሳው እና የጎንደሩ አንድ ወር ለአይተር ደግሞ ሶስት ወር ነው ግንባታውን እየጠበቀኝ ያለ። ስለዚህ ግንባታው በጣም ዘግይቷል። የማሽን ጊዜ በእኛ የተፈጸመው በትክነ ተጥናቆ ለሀገር ስ ይተር ማሽን የሶስቱ የሶስት እንዳልኩት ወደኋላ ኋላ ይገባ ሊገባ እያደረግን ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ ሶስት ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የህክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሀረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ አልፎ አልፎ ብልጭ ድርግም ለሚሉ የግጭት ሁኔታዎች ዘላቂነት መፍትሄ ለማስፈን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ እንደሚገባ ነዋሪዎች ይናገራሉ። ከዚህም መካከል የስራ አጥነትና የአቀጣጠር ሁኔታ አድሏዊ ነው ሲሉ ይተቻሉ። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባ ተዳስሰዋለች። ወት ተፈሪ ትሉታለች ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማዋ አሁን የምትተዳደርበት አርባ አርባ ሀያ በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች። ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆኔ ኖሩ ምንም አይነት ተቃውሞ የለም። ነገር ግን ይህ አርባ አርባ ሀያ በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማ ይባል ነው። ድሬዳዋ ቀደምት የተባለች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር ከተለያዩ ከሀዋሳ ይዘን እድገቷ ቁልቁል እያሽቆለቆል ያለበት ሁኔታ ነው ያለው አርባ አርባ ሀያ መሆኑ በራሱ ውጤታማ የሆኑ ሰዎችን የተማሩ ሰዎችን፣ ለቦታ ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር ይመረጥ። ይህ የሆነው ደግሞ በአርባ አርባ ሀያ ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ። ድሬዳዋ ላይ ወጣቱ ስራ የለውም። በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀርና ምክንያቱም ይህ ከሌሎች ቀደምት ሆነች ከተማ ሆና ኢንዱስትሪ ዋይ ስናያት በጣም ኋላ ቀርነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ ነገር ግን ፕሮጀክቶች ሲያልቁ ምናምን የምናይበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዲጦራን ማንሳት እንችላለን። ድሬዳ ውስጥ አለ የተባለ ትልቁ ሪፈራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ አርባ አርባ ሀያ ብሄሩ ሳይሆን ምን ከየትም ይምጣ ድሬዳ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው። በብሄር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ሬዱዋ እንድታደግ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሄር ከፋፍልሽ ግዛ የሚባለው አርባ አርባ ሀያ መቅረት አለበት ብለን እንሰማለን ይህ ነው ዋናው የወጣትና የነዋሪ ጥያቄ። አርባ አርባ ሀያ የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ አስር ሲሆኑ አራቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ አራቱ ከሶማሌ ህዝብ ዲሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዲሞክራሲያዊ ድርጅት አዴፓና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጭ በመሰረተ ልማት ላይ ያመጣው ለውጥ የለምም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሀረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል። አንድ ነገር ደግሞ ላልሳለች እዚህ ላይ የማላልፈው ነገር ለምሳሌ እኔ ሁለት ሺህ አምስት ተመርቄ ድሮ ልጅ ነኝ መጣው ሊሁት ከመጣ በጊዜው ፌዴራል ክቀጠረም ድረስ ስራ የለኝም ስራ ከነበርኩ ለስራ ጤና ቢሮ ብዙ ብዙ ብዙ ጊዜ በተደጋጋሚ ጊዜ ይጃለን ምንም መፍትሄድችኝ አልቻለም። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በንክስቲ እኔ እኔ ሲቪ ይዛያለ ካልጠራ እኔ ያስተማርኩት ልጅ ስራ ገብቶ አይሁት ልጅ ራ ስራ እንዴት ገባ ስለው አይ በዘመር ነው ምናምን የምን መልስ ነው የሚመልሱ። ይሄ በሁሉም መዋቅር ያለ ነው ግን ይህንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን ሲቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስት ስም ችግር ብቻ ሳይሆን ሁለቱም ነው የተደመረው አንድ ላይ እስቲ ግልጽ አርገው ግልጽ አርገው ግልጽ ለማድረግ አሁን ለምሳሌ አርባ አርባ ሀያ ከተባለ ለምሳሌ አርባው ፐርሰንት ለኦሮሞ ወይ አርባ ፐርሰንት ለሶማሌ ነው የሚባለው ወይ የቀረው ሀያ ፐርሰንት ለብሔር ብሔረሰቦች ነው የሚባለው። ይሄ ምግብ በኖርማል ሲቪል ሰርቫንት ላይ እየተመገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። ስልጣኑ እኔ ብዙም አላክም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር፣ ሁማን ሪሶርስ አካባቢ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፔሪንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ አላፊ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የሚችል ነገር ነው። ከዚህ ውጭ ግን ብዙ ይሄ አርባ አርባ ነው ችግር ያመጣው ወይም ምናምን ባልከገር ከሆነ አወቃቀሩና የሕዝቡ ስማክፎ ነው ችግር ያመጣው እንጂ የሱ ብቻ ነው ብዬ አላምንም። እፅ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም፣ በስራ ማውጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋግርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት አርባ አርባ ሀያ የፖለቲካ ቀመር ጠይቂያቸው ነበር። የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ሰው ማወቅ አለበት። አሁን ይሄ ምን ማለት እንደሆነ አርባ አርባ ሀያ የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያነሳውም አካል ሌላውም አካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣቱንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው መነሻው ሲሆን ምታቸዋለሽ ይሄ ሬዳዋ ይገባኛል ጥያቄ የነበረበት ነው ሁለቱ ክልሎች በዋናነት ስለዚህ ይሄን ለመመለስ በአስራዘ ዘጠና ስድስት በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ይገኛል። ከሁለት ሺህ ዓመተ ምህረት ጀምሮ ነው የራሷን ምክር ቤ ምክር ቤት ኖሯት ሁሉም የህዝቱ የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ፣ ይህን ለመመለስ በተለይ ሁለቱ ቤዚካ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ እንዲህ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲ እንዲመሩ የተደረገው ስለዚህ ይሄ አመጣቱ ከዚህ ከእንዳልኩሽ ከይገባኛል ጋር ተያይዞ ለጊዜው መፍትሔ የተደረገበት ጉዳይ ነው። ከዚያ ውጭ ግን አሁን አርባ አርባ ሀያ ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከጣራት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድንጋ የሚያያዝ ነገሮች እንዳሉ ነው። ሰው የሚያነሳው ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ፊዚካሊ ይሄ አሁን ያልኩሽ አርባ አርባ ሀያ የሚመለከተው አንድ መቶ ሀያ አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔ ጀምሮ ማለት ነው። ደኔነት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አለ በተብሎ መነጋገር ይቻላል። በደንብ አድርጎ ማለት ነው መግባባትም ይቻላል በሰለጠነ ግን፣ አሁን ባለው ኢንቫይሮመንት አርባ አርባ ሀያው ሚጽፋ ሚል አለ ሀምሳ ሀምሳ ሀምሳ ሚል አለ። መቶ ፐርሰንትም የእኔ ነው ሚል አል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠነ ወይ መግባባት ይቻል ነው ሚመስለኝ። እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዷ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲያለ ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል ይተቹታል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብረልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሆን እያልን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። खून राजो सगले अमेरिका दी